ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹአል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የአሜሪካ ድምጽ የምሽቱ ዝግጅታችን ጀመረ። የኢትዮጵያ ኦሎምፒክ ኮሚቴና ፕሬዚዳንቱ በህገወጥ የሰዎች ዝውውር ተከሰሱ። በስፖርት ጉዳይ ያው በባህሪው ለየት ያለ ስለሆነ ቀጥታ ወደ ፍ ገልማ ንቻሉ። ምክንያቱም የራሱ ጥናት ይፈልጋል ጥናት ማድረግ ጀመር ነው እና በተከታታይ ለሀያ ቀን ባደረግነው ጥናት እጅግ በጣም የሚገርሙ ማስረጃዎች እጃችን ገብተዋል። የሰማችኋቸው ከከሳሽ ጠበቆች መካከል አንዱ የሆኑትን ጠበቃና የህግ አማካሪ ጳውሎስ ተሰማን ነው። በዚህ ጉዳይ ላይ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደጊዮርጊስን ምላሽ አካተናል። በአብይ ርዕስ እንመለስበታለን። ዛሬ ሐሙስ መስከረም 2 2017 ዓ.ም። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አመሽታችኋል? አስማማ የነው ነኝ። እስከ ምሽቱ አራት ሰዓት ድረስ እያስተናገድኳችሁ አብሬያችሁ አመሻለሁ። ለዓለም ዜናዎቹ እንግዶ ወልደ ዚያ አብሮኛለሁ። የስቱዲዮ ቅንብሩን የሚመራልን ንጉሴ ታምሬ ነው። የፕሮግራሙ ዋና አዘጋጅ ደግሞ አሉላ ከበደ ነው። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እየጋበዝን አሁን ካለሙል ሰባሰቡ ዜናዎች አማራችሁ ወደዛ እንሻገራለን። እንግዶ ወልደ ይጠብቃችኋል። እንደምናመሻችሁ የኢትዮጵያ ኦሎምፒክ ኮሚቴና ፕሬዚደንቱ በህገ ወጥ የሰዎች ዝውውር ተከሰሱ። በሶማሊያ የማረጋጋትና የድጋፍ ፕሮግራሞች በመካሄድ ላያቸው ሲል አፍሪኮም አስታወቀ። እንዲሁም ዶናልድ ትራምፕ ስደተኞች ውሻና ድመት ይበላሉ ሲሉ መናገራቸው ሄይቲ አሜሪካውያንን ስጋት ላይ ጥሏል ተባለ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኢትዮጵያ ኦሎምፒክ ኮሚቴና ፕሬዚደንቱ በህገ ወጥ የሰዎች ዝውውር ተከሰሱ። በኢትዮጵያ ኦሎምፒክ ኮሚቴና በአምስት የኮሚቴው አመራሮች ላይ ከፓሪስ ኦሎምፒክ ጋር በተገናኘ የህገ ወጥ የሰዎች ዝውውር ክስ መስረትናል ሲሉ የከሳሾቹ ጠበቆች ተናግረዋል። ከተከሳሾቹ ውስጥ አትሌት ሀይሌ ገብረስላሴና አትሌት ገዛኛ በራ እንዲሁም የኢትዮጵያ የቦክስ ፌዴሬሽን እና የኢትዮጵያ ቴኒስ ፌዴሬሽን እንደሚገኙበትም ታውቋል። ከከሳሽ ጠበቆች መካከል አንዱ የሆኑት ጠበቃና የህግ አማካሪ ጳውሎስ ተሰማ በተከሳሾቹ ላይ ሌሎች ተጨማሪ ክሶችም እንደተመሠረቱ ለአሜሪካ ድምፅ ገልጸዋል። የክሱ ሂደት በመደበኛ ፍርድ ቤቶች መታየት እስከሚጀምር ድረስ በኢትዮጵያ ኦሎምፒክ ኮሚቴ የተከፈቱ የባንክ አካውንቶች እንዳይንቀሳቀሱ፣ እንዲሁም በግንቦትና ሰኔ ወራት ጠቅላላ ጉባኤዎች ያስተላለፉ ውሳኔዎች እንዲታገዱ ወስነዋል ሲሉም አስረድተዋል። አድማጮች፣ የዚህን ዜና ዝርዝር በመጽሔት ክፍለ ጊዜያችን እናቀርባለን። በሶማሊያ የማረጋጋትና የድጋፍ ፕሮግራሞች በመካሄድ ላይ ናቸው ሲል አፍሪኮም አስታወቀ። በሶማሊያ የሚገኘው የአፍሪካ ሕብረት ኃይል በያዝነው የፈረንጆች ዓመት መጨረሻ ላይ ሀገሪቱን ለቆ ለመውጣት እየተዘጋጀ ባለበት በዚህ ወቅት የማረጋጋትና የድጋፍ ፕሮግራሞች እየተካሄዱ እንደሆነ በአፍሪካ የአሜሪካ ጦር እዝ አፍሪኮም አዛዥ አስታውቀዋል። ከሶማሊያው ፕሬዚደንት ሀሳን ሼክ መሐሙድና ከወታደራዊ አዛዡ ሜጀር ጀኔራል ሼክ ማሁዲን አዶ ጋር እንደ ተነጋገሩ ያስታወቁት በአፍሪካ የአሜሪካ እዝ አዛዡ ጄኔራል ማይክል ላንግሊ የአፍሪካ ህብረት በታህሳስ ወር ለቆ ሲወጣ ሶማሊያ የራሷን ደህንነት መጠበቅ እንደምትችል እምነት እንዳላቸው ተናግረዋል። ዛሬ በኢንተርኔት ለጋዜጠኞች መግለጫ የሰጡት አዛዡ በደቡብና ማዕከላዊ ሶማሊያ የሚደረጉ ወታደራዊ ዘመቻዎች አካባቢዎቹን ከነውጠኞች በማስለቀቅ ላይ ያተኮሩ እንደሆነ የሶማሊያ ባለሥልጣናት እንደ ነገሯቸው ጠቅሰዋል። ሌሎችን አካባቢዎች ደግሞ ለማረጋጋት እየተሰራ መሆኑን እንደ ተረዱም አስታውቀዋል። በአልሻባብ እየታበጠች ያለችውን ሀገር ለማረጋጋት ሰፊ ተዋጽኦ ያለው ጦር እንዲሰማራ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከሁለት ዓመት ከመንፈቅ በፊት ውሳኔ ያሳልፎ ነበር። በሶማሊያ የአፍሪካ ሕብረት የድጋፍና የማረጋጋት ልዑክ የተሰኘው አዲሱ ልዑክ የአፍሪካ ሕብረት ለቆ ሲወጣ ሲወጣ እንደሚተካ ይጠበቃል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በናይጄሪያ ጎርፍ 30 ገድሎ 400 ሺህ አፈናቀለ። በሰሜን ምስራቅ ናይጄሪያ ማይዱርጊ በተባለች ከተማ ከባድ ጎርፍ ባስተከተለው አደጋ እስካሁን 30 ሰዎች መሞታቸው ሲታወቅ 400 ሺህ የሚሆኑትን ደግሞ ከመኖሪያቸው አፈናቅሏል። በአካባቢው የነበረ ግድብ በመሙላቱ ጎርፉ መኖሪያ ቤቶችን አጥለቅልቋል። የከተማዋ አርባ በመቶ በውሃ ውስጥ ሰምጦ እንደሚገኝ ባለሥልጣናት አስታውቀዋል። የተመድ የስደተኞች ወኪል በኤክስ ማኅበራዊ መድረክ ላይ እንዳስታወቀው አደገኛ ጎርፍ ሲከሰት ከ30 ዓመታት ወዲህ ለመጀመሪያ ጊዜ ታየና አስከፊ አደጋ ያስከተለ ነው ሲል አስታውቀዋል። የእስላማዊ ነጠኞች ሁከት በሚያጠቃት ከተማ ድንገት በጨመረው የጎርፍ መጠን 230 ቤቶች ተጠለቅልቀዋል። በናይጀሪያ የዝናብ ወቅት ከጀመረ ወዲህ ጎርፍ 229 ሰዎችን ሲገድል ከ380 በላይ ሰዎችን ደግሞ ከመኖሪያቸው እንዳፈናቀለ ታውቋል። ትራምፕ ስደተኞች ውሻና ድመት ይመገባሉ ማለታቸው ሄይቲ አሜሪካውያንን ስጋት ላይ ጥሏል ተባለ። የቀድሞው ፕሬዝደንት ዶናልድ ትራምፕ ከትላንት በስቲያ ማክሰኞ በተደረገው ፕሬዝደንታዊ ክርክር ላይ በኦሃዮ የሚገኙ ስደተኞች ለማዳ የቤት እንስሳት ይመገባሉ ሲሉ በሐሰትና ስም በሚያጠፋ መልኩ መወንጀላቸውን ተከትሎ ሄይቲ አሜሪካውያንን ለደህንነታቸው ስጋት እንደሚሰማቸው በመግለጽ ላይ ናቸው። በዩናይትድ ስቴትስ የሚገኙ የሄይቲ አሜሪካውያን ማህበረሰብ ተወካዮች እንዳሉት የሪፐብሊካን እጩ ዶናልድ ትራምፕ በኦሃዮ ስደተኞች ለማዳ የቤት እንስሳት አርደው ይበላሉ ሲሉ መናገራቸው ለህይወታቸው አስጊ ሁኔታ እንደፈጠረና ማህበረሰቡ በብዛት በሚገኝባት ስፕሪንግፊልድ፣ ኦሃዮ ባሉ ነዋሪ ዘንድ ውጥረትን መፍጠሩን አስታውቀዋል። ወደ ከተማዋ በቅርቡ የመጡ በሺህ የሚቆጠሩ የሄይቲ ስደተኞች የአካባቢው ኢኮኖሚ እንዲያድግ አስተዋጽኦ ቢያደርጉም መንግስት በሚያቀርባቸው አገልግሎት ላይ ጫና መፍጠራቸው ተነግሯል። ፕሬዚደንት ትራምፕ ውሾችን ይበላሉ ድመቶችንም እየበሉ ነው ሲሉ በክርክር መድረኩ ላይ መናገራቸው የፖለቲካ ቁምናቸውን በተለይ የሚገልጽና በስደተኞች ላይ በተደጋጋሚ የሚያሰሙት ሐሰተኛ ወሬ አካል መሆኑም ተነግረዋል። ከክርክሩ ቀደም ብሎም በምክትል ፕሬዚደንትነት የሚወዳደሩት ጄዲ ቫንስ በምክር ቤት የሪፐብሊካን አባላት እንዲሁም ቢሊዮነሩ የኤክስ ማህበራዊ መድረክ ባለቤት ኢላን ማስክ የአሰት ወሬውን ሲያሰራጩ ሰንብተዋል። የስፕሪንግፊልድ ከተማ ባለሥልጣናት እንዳሉት ከሄይቲ የመጡት ስደተኞች በህጋዊ መንገድ ወደ አገሪቱ የገቡና በአካባቢው የሚገኙት ፋብሪካዎችና የሸቀጥ ማከፋፈያ መጋዘኖች የሥራ ዕድል ስላስገኙላቸው መሆኑን ተናግረዋል። ስደተኞቹ የቤት እንስሳት ስለ መብላታቸው የደረሳቸው አስተማማኝ ጥቆማ እንደሌለም ጨምረው አስታውቀዋል። ዘ ኤሽያን ታይምስ የተሰኘው ጋዜጣ እንደ ዘገበው በስፕሪንግፊልድ የሚገኙት የሄይቲ ተወላጆች ልጆቻቸውን ወደ ትምህርት ቤት ከመላክ የተቆጠቡ ሲሆን አንዳንዶቹ ዛቻ፣ ጥቃትና የዘር ጥላቻ መልእክቶች ቤታቸው ድረስ እየመጣ መሆኑን ምንጮች ለጋዜጣው ጥቆማ ማቅረባቸውም ተዘግበዋል። በመጨረሻም አውሎ ንፋስ ፍራንሲስ የኃይል መቋረጥና ጎርፍ አስከተለች። ፍራንሲን በሚል የተሰየመችው ንፋስ የቀላቀለች አውሎ ንፋስ በአሜሪካ ሉዊዚያና ግዛት በሰፊው የኤሌክትሪክ ኃይል አቅርቦት እንዲቋረጥ ስታደርግ፣ በባህር ዳርቻው አካባቢ የሚገኙ አካባቢዎች ላይ አደገኛ ዝናብና ንፋስ አስከትላለች። ሆኖም ግን ወደ ሚሲሲፒ ግዛት እየተቃረበች ስትመጣ ኃይሏ እየቀነሰ እንደመጣ የአሜሪካው ብሔራዊ የአውሎ ንፋስ መከታተያ ማዕከል አስታውቋል። ፍራንሲን ትናንት ምሽት ሉዊዚያና ላይ ስታርፍ ፍጥነቷ አንድ መቶ ማይል በሰዓት ነበር በኒው ኦርሌንስ የሚገኙትን ጨምሮ በመቶ ሺህ የሚቆጠሩ ነዋሪዎች የኤሌክትሪክ ኃይል ተቋርጦባቸዋል በሚሲሲፒ አርካንሶው ቴኔሲ አላባማ ጆርጂያ እና ፍሎሪዳ ከባድ ዝናብ እንዲሁም ድንገተኛ ጎርፍ ሊከሰት እንደሚችል የአየር ሁኔታ ትንባያ ያመለክታል

እንግዲህ ለዓለም ዜናዎቹ አመሰግናለሁ። አድማጮቻችን የተካተላችሁ የምትገኙት የሐሙስ ምሽት የአሜሪካ ድምፅ ዝግጅታችን ነው። ፕሮግራማችንን በመምራት አብሬያችሁ አብሬያችሁ ያለው ታስማማየነ ነኝ። እንዲሁም ንጉሥ ታምሬ የስርጭቱን ከስቱዲዮ ያቀናብርልናል። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ምሽቱ አብይ ርዕሶች እናልፋለን። በኢትዮጵያ ኦሎምፒክ ኮሚቴና በአምስት የኮሚቴ አመራሮች ላይ ከፓሪስ ኦሎምፒክ ጋር በተገናኘ የሕገ ወጥ የሰዎች ዝውውር ክስ መስርተናል ሲሉ ጠበቆች ተናግረዋል። ከከሳሾች ጠበቆች መካከል አንዱ የሆኑት ጠበቃና የሕግ አማካሪ ጳውሎስ ተሰማ በተከሳሾች ላይ ሌሎች ተጨማሪ ክሶችም እንደተመሰረቱ ለአሜሪካ ድምጽ ገልጸዋል። አድማጮቻችን የተመለከተውን ዜና በኋላ ላይ ወደ እናንተ የምናደርስን የሚሆ ነው። በዚሁ ወደ ሌሎች ዜናዎች አልፋለሁ። አምባሳደር ማይክ ሀመር ከትግራይ ክልል ጊዜያዊ አስተዳደር አመራሮች ጋር ተወያዩ። በአፍሪካ ቀንድ የዩናይትድ ስቴትስ ውጭ ጉዳይ ልዩ መልእክተኛ አምባሳደር ማይክ ሀመር ከትግራይ ክልል ጊዜያዊ አስተዳደር አመራሮች በፕሪቶሪያው ስምምነት አፈጻጸም አስመልክቶ ተወያይተዋል። አምባሳደሩ ከአስተዳደሩ የፕሬዚዳንት ጌታቸው ረዳና ምክትል ፕሬዚዳንት ሌተና ጄኔራል ጸድቃን ገብረትንሳኤ ጋር ነው የተወያዩት። በሌላ ዜና የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በህወሓት አመራሮች መካከል የተፈጠረው ልዩነት ህዝብ በማስቀደም በሰላማዊ ውይይት እንዲፈታም ጠይቋል። ሙሉጌታ አጽብሃ ተጨማሪ ያለው የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በኤክስ የማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ከዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር ጋር በተለያዩ ጉዳዮች ላይ መወያየታቸው ገልጸዋል። ውይይቱም በፕሪቶሪያው ዘላቂ የግጭት ማቆም ስምምነት አፈጻጸም ላይ ያተኮረ መሆኑን አመልክተዋል። ስምምነቱን ከመተግበር አንጻር ያጋጠሙ ፈተናዎችና ወደፊት መራመድ በሚቻልበት መንገዶች ላይ ተነጋግረናል ነው ያሉት። ዩናይትድ ስቴትስና አጋሮቿ ስምምነቱ ሙሉ በሙሉ እንዲፈጸም የተቀናጀ ጫና ማድረግ እንዳለባቸው መጠየቃቸውም አቶ ጌታቸው ረዳ ጠቁመዋል። ይህን በማድረግ በመቶ ሺዎች የሚቆጠሩ ተፈናቃዮችና በሱዳን የሚገኙ ስደተኞች መከራ እንዲያበቃ ለማድረግ እንደሚያስችልም ጠቅሰዋል። የስምምነቱ በመልአት ያለመተግበር በቀጠናው የሰላምና የጸጥታ ላይ አሉታዊ ውጤት ሊኖረው እንደሚችል ማሳሰባቸውም አቶ ጌታቸው ረዳ ገልጸዋል። በተመሳሳይ አምባሳደር ማይክ ሃመር ከትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት ኔትናንት ጄኔራል ጻድቃን ገብረትንሳኤ ጋራም በኢትዮጵያውያን አዲስ ዓመት ቀን መወያየታቸው በአዲስ አበባ የሚገኘው የአሜሪካ ኤምባሲ በፌስቡክ ገጹ አስታውቋል። ኤምባሲው በመግለጫው ተወያዮቹ የፕሪቶሪያው ዘላቂ የግጭት ማቆም ስምምነት ሙሉ በሙሉ ተግባራዊ ማድረጉ አጣዳፊነት ላይ መስማማታቸውን ጠቁመዋል። በሌላ በኩል የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሓኖም አዲሱን አመት 2017 አስመልክተው ትናንት ማምሻውን በድምፅ ወያኔ ቴሌቪዥን ባስተላለፉት መልእክት በህወሓት አመራሮች መካከል የተፈጠረው ልዩነት ህዝብ በማስቀደም በሰላማዊ ውይይት ይፈታ ጠይቀዋል። ኣዲሽ ዓመት ዝተፋነቐለ ህዝብና ናብ መረበቱ ዝመለሰላ ናይ ሰላም አዲሱ ዓመት የተፈናቀለው ህዝባችን ወደ ቀየው የሚመለስበት የሰላም የጤናና የልማት ዓመት እንዲሆን እመኛለሁ። በትግራያችን አሳሳቢ ጉዳይ ተፈጥሮ እንዳለ ይታወቃል። የሆነ ይሁን ፖለቲካዊ ልዩነት ቢኖርም፣ ሰላም ሊረበሽ አይገባም። በመግባባትና በውይይት የማይፈታ ልዩነት የለም። ዋናውን ማዕከላችንን የህዝብ ፍላጎት ካደረግን ፖለቲካዊ መፍትሄ መስጠት ይቻላል። ሁሉም አካሎች ልዩነታቸውን በሰላም እንዲፈቱና የትግራይን ህዝብ ፍላጎት እንዲያስቀድሙ እማጸናለሁ። የትግራይ ህዝብ ሰላምና ልማት ነው የሚገባው። እደግመዋለሁ፣ የትግራይ ህዝብ ሰላምና ልማት ነው የሚገባው። በሰሜን ኢትዮጵያው ጦርነት በአስር ሺዎች የሚቆጠሩ ሴቶች በክልሉ ጉዳት ደርሶባቸዋል ያሉት ዶክተር ቴድሮስ እነዚህን ሴቶች ማገዝ የሁላችንም ድርሻ መሆን ይገባል ሲሉም ተናግረዋል። ዋና ዳይሬክተሩ እነዚህ ተጎጂዎች እንደሚደግፉ የገለጿቸው በአገር ውስጥና በውጭ ሀገራት የሚገኙ ሰዎች አመስግነዋል። እሳቸውም በሽልማት ያገኙት 50 ሺ የአሜሪካ ዶላር ለእነዚህ በጦርነቱ ጉዳት ለደረሰባቸው ሴቶች ስራ ማስጀመሪያ እንዲሆን የአሸንዳና የአዲስ ዓመት በዓላትን ምክንያት በማድረግ ለማበረከት መወሰናቸውን ገልጸዋል። በተመሳሳይ በትግራይ ክልል የሚገኙ ሰባት የሲቪል ማህበረሰብ ተቋማት በህወሀት አመራሮች መካከል የተፈጠረው ልዩነት በሰላማዊና በውይይት ለመፍታት የጀመሩትን እንቅስቃሴ አጠናክረው እንደሚቀጥሉ ገልጸዋል። እንቅስቃሴው እስካሁን ውጤት ባያስመዘግብም አጠናክረው እንደሚቀጥሉ ነው የክልሉ የሲቪል ማህበረሰብ ተቋማት ህብረትን ጨምሮ ሰባት ተቋማት ባወጡት መግለጫ ያስታወቁት። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም የትግራይ ሁኔታ የተመለከተውን ዘገባ የሙሉጌታ አጽባን ባልደረባችን የሙሉጌታ አጽባ ያቀረበልን ነበር የተከታተል ነው። አሁን ሌላ ዜና አልፋለሁ። ከመስከረም 11 ጥቃት 23 ዓመታት በኋላ ሽብርተኝነት አሜሪካና ዓለም ላይ ያንዣበበን ይላል ቀጣዩ የትንታኔ መጽሔት ዘገባችን። ምክትል ፕሬዚዳንት ካማላ ሃሪስ ከፕሬዚዳንት ጆ ባይደን ጋር በመሆን አሜሪካ ምድር ላይ የተፈጸመውን አስከፊ የሽብር ጥቃት 23ኛውን ዓመት ለማክበር ተገኝተዋል። በጥር ወር የፕሬዚዳንትነቱን ቦታ የሚይዝ ማንኛውም ሰው ሀሪስም ሆኑ በሥነ ሥርዓቱ ላይ የተገኙ ተቀናቃኛቸው የቀድሞ ፕሬዚዳንት ዶናልድ ትራምፕ የተለያዩ ስጋቶች ይጠብቋቸዋል። የቪኦኤ የዋይት ሀውስ ዘጋቢ አኔታ ፓውል የጠለፈው አውሮፕላን ተከስክሶባቸው የወደሙት ሁለት የቀድሞ የዓለም ንግድ ማዕከል ህንፃዎች በነበሩበት ግራውንድ ዜሮ ተብሎ በሚጠራው ኒውዮርክ፣ እንዲሁም በፔንሲልቫሊያ ግዛት ሻንክስቪል እና ፔንታገን ተከታዩን ዘገባ አድርሳናለች። ደረጀ ደስታ እንደሚከተለው ያቀርበዋል። ውብ በሆነው በዚህ የመስከረም ወር ቀን በተፈጸመ ጭካኔ ዓለም የተለወጠው በዚች ስፍራ ነበር። በአሜሪካ ታሪክ እንደ ኢሮፓ አቆጣጠር በ2001 የተጠለፉ አውሮፕላኖች ከመንትዮቹ የቀድሞ የዓለም ንግድ ማዕከል ህንፃዎች ጋር በመላተም አስከፊውን የሽብር ጥቃት የጀመሩት እዚች ቦታ ነበር። አንድ ሰዓት ባልሞላ ጊዜ ውስጥ ሌላ የመንገደኞች አውሮፕላን የአሜሪካ ወታደራዊ የኃይል ምልክት የሆነውን የፔንታገንን ህንፃ ገጭቶ ተከሰከሰ። እንደገና በዚያው አስፈሪ ቀን የመጨረሻው የተጠለፈው አውሮፕላን እዚሁ ፔንሲልቬኒያ ገጠር ውስጥ አውላላ ሜዳ ላይ የመጨረሻው አሳዛኝ ዕጣ ደረሰበት። ከ23 መስከረም 11ዶች በኋላ ፕሬዚደንት ጆ ባይደን እና ምክትል ፕሬዚደንት ካማል ሀሪስ አደጋዎቹ ወደ ደረሱባቸው ሶስቱም ቦታዎች በመሮጥ ከተጎጂ ቤተሰቦችና የአደጋ ጊዜ የመጀመሪያ ምላሽ ሰጪዎች ጋር በግል ተገናኝተው አንድ በአንድ የተነበበውን የተጎጂዎችን ስም ዝርዝር ለሰዓታት በማዳመጥ ይህን አሳዛኝ ዕለት በጸጥታ አስበውታል። እጅግ ያተኮሰውን የፕሬዝደንታዊ ምርጫ ዘመቻ ለአፍታ በመተው ተፎካካሪው የቀድሞ ፕሬዝደንት ትረምፕና ምክትል ፕሬዝደንት የሚወዳደሩት አጋራቸው ጄዲ ቫንስ በህሊና ጸሎቱ ላይ አብረው ተቀላቅለዋል። ከአደጋ ጊዜ የመጀመሪያ ምላሽ ሰጪዎችና ቤተሰቦቻቸውም ጋር ተገናኝተዋል። ባይደንና ሀሪስ ስለ አሳዛኙ አደጋ የጽሁፍ መግለጫ ሰጥተዋል። ዋይት ሀውስ ከቪኦኤ ለቀረበለት ጥያቄ በሰጠው መልስ ዩናይትድ ስቴትስ ለሽብር ዛቻዎች ትልቅ ትኩረት መስጠቷን ቀጥላለች። የዋይት ሀውስ ብሔራዊ የደህንነት ቃል አቀባይ ጆን ከርቢ ሽብርተኝነትን የመከላከል አቅምን በተመለከተ በድጋሜ ዛቻውን ለመከታተልና ስጋቱን ለመቋቋም እንደምንችል በተደጋጋሚ ያረጋግጠናል። አንዳንድ ጊዜም አስፈላጊ ከሆነ ወዲያው በቅርብ የሚሆነው እንከታተላለን። ይህ ማድረግ ስለተቻለ ግን እንደ ተራ ነገር አንወስደውም። ሁልጊዜም መጠንከር የለብንም አንልም። እመኑኝ፣ ትኩረታችን እሱ ላይ ነው። የሽብርተኝነት ባለሙያዎች ግን ሽብርተኝነት እየታደሰ ከመጣባቸው የሽብር ገነት ከምትባለው አፍጋኒስታን አንስቶ እስከ ምዕራብ አፍሪካ እያደገ የመጣ ስጋት መሆኑን ይናገራሉ። ከአቡጃ ናይጄሪያ፣ ጄሰን ብላዚክስ በሚድልበሪ የዓለም አቀፍ ጥናት ተቋም ፕሮፌሰርና የሽብርተኝነት ኤክስፐርት ናቸው። በምዕራብ አፍሪካ ከእስላማዊ መንግስት ጋር የተቆራኙ ቡድኖች መበራከታቸውን አይተናል። እንዲሁም ምዕራብ አፍሪካ ውስጥ የአልቃይዳ ተባባሪ ቡድኖች መበራከታቸውን ተመልክተናል። አንዳንድ የምዕራብ አፍሪካ መንግስታት የአምባገነን አገዛዝን ሲከተሉ፣ በጉልበት ስልጣን ሲጨብጡ፣ በምርጫ ወቅት ዲሞክራሲ ችላ ሲሉ አይተናል። እነዚህም መጥፎ ተዋናዮችን ለመከላከል የህግ በላይነትን የተቀበሉ እንደ አሜሪካና ፈረንሳይ ያሉ አገራት ለቀው ሲወጡ አይተናል። ጄሰን ብላዛኪስ በህዳር ወር ዋይት ሀውስን የሚያሸንፈው የትኛውም ወገን ለአገር ውስጥ ቅርብ የሆኑ ስጋቶችንም መመልከት ያስፈልገዋል ይላሉ። I've been writing about the rise of domestic extremism for the last few years, and in many ways, it's the most profound challenge the United States faces. ካለፉት ጥቂት ዓመታት ወዲህ ስለ አገር ውስጥ ጥንፈኝነት መስፋፋት እየጻፍኩ ነው። ዩናይትድ ስቴትስ በብዙ መንገዶች የሚገጥማት ፈተና በጣም ጥልቅ ነው። ይህ ደግሞ በጥቂት ምክንያቶች ነው። በመጀመሪያ ከፖለቲካውም ውጭ በዩናይትድ ስቴትስ ጥንፈኝነት በከፍተኛ መጠን እየተባባሰ ሂዷል። ነገር ግን ፖለቲካ እየተባባሰ ለተመለከት ነው ፣ ጽንፈኝነት የራሱን ድርሻ አለው። በተለይም በሀያ ሀያዎቹ መጀመሪያ ላይ የኒዮናዚ ወገንተኝነት ያላቸው ቡድኖች መበራከት የምናየውም ለዚህ ነው። በዚያ ሰማዩ ጥርት ባለበት የጸደይ ወር ከተከሰተው ከዚያ አስፈሪ ቀን በኋላ አንድ ትውልድ አሜሪካዊ አድጓል። የሚቀጥለው የአሜሪካ ጠቅላይ አዛዥ ግን በቀላሉ ትንፋሽ የሚወስድበት ጊዜ አይኖረውም። አድማጮቻችን የተከታተላቸው የምትገኙት የአሜሪካን ድምፅ ነው። የምሽቱ የዜና የትንታኔ መጽሔታችንም እንደቀጠለ ነው። በሶማሊያ ዩናይትድ ስቴትስ አምባሳደር ኢትዮጵያ በያዝነው ነው ዓመት መጀመሪያ ላይ ከራስ ገዟ የሶማሊላንድ ሪፐብሊክ ጋር የተፈራረመችው አወዛጋቢ የመግባቢያ ስምምነት ተከትሎ በሶማሊያና በኢትዮጵያ መካከል ላለው ውጥረት ዲፕሎማሲያዊ መፍትሄ እንደሚገኝ ተስፋ እንደሚያደርጉ አስታውቀዋል። ሀሩን ማሩፍና አብዱልካድር ዙበይር ያሰናዱትን ዘገባ ሀብታሙ ስዩም እንደሚከተል ያቀርበዋል። በሶማሊያ የዩናይትድ ስቴትስ አምባሳደር ሪቻርድ ራይሊ ከቪኦኤ ጋር በነበራቸው ቆይታ ላለው ሁኔታ ዲፕሎማሲያዊ መፍትሄ ይገኝ ዘንድ ለማረጋገጥ በትብብር እየሰሩ መሆኑን ተናግረዋል። ሁኔታው በጣም አሳዛኝና በእጅጉ የሚያውክ ነው። እንደሚታወቀው ችግሩ የጀመረው በዚህ በያዝነው የፈረንጆች ዓመት ጥር አንድ ቀን የመግባቢያ ስምምነት ከተደረሰ በኋላ ነው። እኛ እውቅና አልሰጠንም። ዲፕሎማሲያዊ መንገዶችን እየሞከርን እንገኛለን። ከአጋር ሀገራት እዚህ ከሚገኘው ፌዴራል መንግሥት እንዲሁም በአዲስ አበባ ከሚገኘው መንግሥት ጋር ሁኔታውን በዲፕሎማሲያዊ መንገድ ለመፍታት እየሰራን ነው። ሶማሊያና ኢትዮጵያ በቱርክ ሁለት ዙር ድርድር ቢያደርጉም እስካሁን የተገኘ ውጤት እንደሌለ ሲዘገብ ቆይተዋል። ራይሊ ቀጣዩ ዙር ለውጥረቱ መፍትሄ እንደሚያመጣ ተስፋ እንደሚያደርጉ ሞጋዲሾ በሚገኘው የዩናይትድ ስቴትስ ኤምባሲ ግቢ ውስጥ በተደረገው ቃለ ምልልስ ወቅት ተናግረዋል። ለችግሩ ዲፕሎማሲያዊ መፍትሄ ሊገኝለት ይገባል። ድርድሮች ቀጥለዋል። እነዚህን ድርድሮች እያስተናገደች የምትገኘው ቱርክ ናት። ቀጣዩ ድርድር በአውሮፓውያኑ መስከረም 17 ይደረጋል። በቀጣይ ሳምንት የሚደረገው ድርድር ዲፕሎማሲያዊ መፍትሄ ያስገኛል ብለን በእጅጉ ተስፋ እናደርጋለን። እንደ ሶማሌላንድ ባለሥልጣናት ገለጻ ከሆነ በመግባቢያ ሰነዱ መሠረት ኢትዮጵያ ሶማሌላንድን እንደ ነጻ ሀገር እውቅና የምትሰጥ የመጀመሪያው ሀገር ትሆናለች። በምላሹ ኢትዮጵያ ለአምሳ ዓመታት ያክል ለባህር ኃይል የጦር ሰፈር የምትጠቀምበት 20 ኪሎ ሜትሮች የሚረዝም የባህር ክልል ከሶማሌላንድ በሊዝ ታገኛለች። ሶማሌላንድን እንደ ግዛቷ ዛሬም ድረስ የምትቆጥረው ሶማሊያ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድና በሶማሌላንድ ፕሬዚደንት ሙሴ ቢሂ አብዲ መካከል በአውሮፓውያኑ ጥር 1 2024 የተደረሰውን ስምምነት ሀገራዊ ሉዓላዊነትን የሚጻረር መሆኑን በመግለጽ አውግዛለች። በሁለቱ ሀገራት መካከል ጦርነት ይቀሰቀሳል የሚል ስጋት አላቸው? እንደው የተጠየቁት አምባሳደር ራይሊ ቀጣዩን መልሰዋል። የትኛውም ወገን ጦርነት ይቅርና ማናቸውንም አይነት ግጭቶች አይቀበልም። ለዚህም ነው ዓለም አቀፍ ማኅበረሰብ ካለ እረፍት እየሠራ የሚገኘው። እኛ በእርግጠኝነት ከአሜሪካና ከዋሽንግተን የመጣ ነው በኢትዮጵያና በሶማሊያ መካከል ላለው ችግር መፍትሄ ለማግኘት ነው። ዲፕሎማሲያዊ መፍትሄ በፍጹምና በፍጥነት አስፈላጊ መሆኑንም አክለዋል። ከኢትዮጵያ ውጭ ጉዳይ ሚኒስቴር አስተያየት ለማግኘት ያደረግነው ሙከራ እስካሁን አልተሳካም። ነገር ግን ባለፈው ወር ከሶማሊያ ጋር በቱርክ ከተካሄደው ውይይት በኋላ የኢትዮጵያ የውጭ ጉዳይ ሚኒስትር ታዬ አጽቀሥላሴ ኢትዮጵያ የባህር በር ተጠቃሚነቷን ለማረጋገጥ ያላት ህጋዊ ፍላጎት ከጎረቤቶቻችን ጋር በመተባበር በሰላማዊ መንገድ ይፈጽማል የሚል እምነት እንዳላቸው ተናግረዋል። በዚህ ሳምንት የራስ ገዟ ሶማሌላንድ ሪፐብሊክ አስተዳደር ባለስልጣናት ሶማሌላንድና ኢትዮጵያ የመግባቢያ ስምምነት እንደተጠናቀቀና መደበኛ የህግ ስምምነትም አይቀሬ ስለመሆኑ አስታውቀዋል። በቅርቡ ጅቡቲ በሁለቱ ጎረቤት ሀገራት መካከል የተፈጠረውን አለመግባባት ለመፍታት ከኢትዮጵያ ድንበር መቶ ኪሎ ሜትር ርቀት ላይ የሚገኘውን ታጁራ ወደብን ኢትዮጵያ እንድትጠቀም እቅድ አቅርባለች። ይህ ሀሳብ ዲፕሎማሲያዊ እመርታ ያመጣ እንደሆነ እስካሁን ግልጽ አልሆነም። አሁን ደግሞ የኢትዮጵያን ኢኮኖሚ በተመለከተ ወደ ዘጋጀው ቅንብር እናልፋለን። የኢትዮጵያ መንግስት በጠናቀቁ ዓመት መጨረሻ ላይ የምጣኔ ሀብት ማሻሻያ ፖሊሲውን ይፋ አድርጓል። ከማሻሻያው ጋር ተያይዞም የውጭ ምዛሬ ተመኑ ገበያ መር እንዲሆን ተወስኗል። በዚህ መነሻነት የኢትዮጵያ ኢኮኖሚ ይዞታ በአዲሱ ዓመት ምን መልክ ይኖረዋል ሲል የአሜሪካ ድምፅ ባለሙያዎችን የተለያዩ አስተያየታቸውን እንዲሰጡ ጠይቋል። ባለሙያዎቹ መንግሥት ባደረገው የማክሮ ኢኮኖሚ ማሻሻያ ተስማምተው 2017 ዓ ም የማሻሻያ ፖሊሲ የሚፈተንበት ዓመት ይሆናል ይላሉ። ማሻሻያ ውጤት እንዲያመጣ ከሁሉም በላይ ሰላምና መረጋጋት ያስፈልጋል የሚሉት ባለሙያዎቹ አሁን በአገሪቱ ያለው ግጭትና ጦርነት ካልቆመ የምጣኔ ሀብት ማሻሻያው ውጤታማ አይሆንም በማለት ገልጸዋል። እርምጃው በአዲሱ ዓመት ለውጥ እንዲያመጣ ከተፈለገ የመንግስት ግጭቶችን ለማቆምና በኢኮኖሚ የሚታየውን አቅርቦት እና ጉድለቶች ለማስተካከል መስራት ይጠበቀበታልም ሲሉ መክረዋል። ገብረ ሚካኤል ገብረ መድህን በዚህ ጉዳይ ተጨማሪ ያለው ሐምሌ 21 2016 የኢትዮጵያ መንግስት የምጣኔ ሀብት ማሻሻያ ፖሊሲውን ይፋ አድርገዋል። የማክሮ ኢኮኖሚው ማሻሻያ ፕሮግራሙ ቁልፍ ዓላማዎችና ግቦች ተብለው ከተዘረዘሩት ነጥቦች የውጭ ምንዛሪ መዛባትን ለማስተካከል ያለመ ነው የተባለው የውጭ ምንዛሪ ተመን ገበያ መር እንዲሆን የተላለፈው ውሳኔ ይገኝባቸዋል። ካለፈው ዓመት መጨረሻ ጀምሮ ተግባራዊ እንዲሆን የተወሰነው የውጭ ምንዛሪ ሥርዓት ለውጡ በርካታ ኢኮኖሚያዊ ጥቅሞችን እንደሚያስገኝ መንግሥት አስታውቀዋል። ማሻሻያውን አስመልክቶ ለአሜሪካ ድምፅ አስተያየት የሰጡ ባለሙያዎች ምልከታቸውን አጋድተዋል። የፖለቲካ ኢኮኖሚ ባለሙያው አቶ ሸዋፈራው ፋንታሁን የኢትዮጵያ ኢኮኖሚ የዓለም ኢኮኖሚ አካል በመሆኑና በዓለም ደረጃ መወዳደር ስላለበት ማሻሻያው አስፈላጊ ነበር ይላሉ። በተደረገው የኢኮኖሚ ማሻሻያ በመርህ ደረጃ እስማማለሁ የሚሉት አቶ ሸዋፈራው እርምጃው ግን ጊዜውን የጠበቀ አይደለም ሲሉ ይሞግታሉ። በተለይም በኢኮኖሚው ምርትና ምርታማነት ባልተሻሻለበት ሁኔታ ይህ መደረጉ ጉዳቱ ያመዝናል ባይ ናቸው። የኢትዮጵያ ኢኮኖሚ ከዓለም አቀፉ ኢኮኖሚ ጋር የሚያደርገው መስተጋብር አነስተኛ ነው። እንደውም ያለ ብድርና እርዳታ መንቀሳቀስ የማይችል ኢኮኖሚ ባለበት ሁኔታ እና የግሉ ዘርፍ በተለይ ተጠናክሮ ተወዳዳሪ ለመሆን ባልበቃበት ሁኔታ በውጪ ግንኙነትና ውድድር እንዲዋጥ እና አጠቃላይ ሶ ሀገርን ለዋላዊነት በጣም የሚያቀጥ ነው የሚሆነው። አምራች ሆኖ መገኘት ያስፈልጋል እና አይ ቲንክ የማክሮ ኢኮኖሚ ማሻሻያው ጊዜውን ያልዋጀ እና ታይሚንጉን እንዳልጠበቀህ ይሰማኛል። ለአሜሪካ ድምፅ አስተያየታቸውን ያጋሩት የፋይናንስ ባለሙያው አቶ ይርጋ ተስፋይም የሀገሪቱ ምጣኔ ሀብት ይዞታ በብዙ ችግሮች የተተበተበ እንደነበረ ገልጸው አንዳች ሁነኛ ማሻሻያ ያስፈልገው ነበር። ስለሆነም የተወሰደው እርምጃ ተገቢ ነው ይላሉ። የማክሮ ኢኮኖሚው ማሻሻያ አካል የሆነው የውጭ ምንዛሪ ስርዓት ለውጡ በብርና በውጭ ገንዘቦች መካከል የነበረውን ምንዛሪ ወደ ትክክለኛ ዋጋው ይወስደዋል የሚሉት አቶ ይርጋ እርምጃው በእቃዎች ላይ የዋጋ ንረትን እንደሚያስከትልም አልሸሸጉም። በሌላ በኩል የምንዛሪ ስርዓት ለውጡ የውጭ ንግድን ያበረታታል የሚል እምነት አላቸው። ወደ ውጭ የምንልከው የሀገር ውስጥ ምርት ለውጭ ላሉ ገዢዎች እረካሽ ያደርግልናል። ከለውጡ በፊት በሀምሳ ስምንት ብር እንሸጠው የነበረው እዛ አንድ ዶላር እንሸጠው የነበረው ቡና በለው ወይም ጥራጥሬ፣ አሁን አንድ ዶላር ስንሸጥ የምናገኘው ከመቶ ብር በላይ ነው። ስለዚህ ያንን እቃ ወይም ያንን ምርት ገበያው ጋር ለማድረስ የሚያስፈልጉንን ወጪዎች በሙሉ ለመሸፈን አሁን የተሻለ ገንዘብ እጃችን ላይ ይደርሳል ማለት ነው። የአንድ ገንዘብ ዋጋው ከሌላ ሀገር ገንዘብ አንጻር ሲዳከም ምርትን ወደ ውጭ ገበያ ወስዶ ለመሸጥ የተሻለ አማራጭ ይፈጥራል። አቶ ሸዋን ግዛው በበኩላቸው የምንዛሪ ስርዓት ለውጡ በሚባለው ደረጃ የወጪ ንግድን ላያበረታታ ይችላል ነው የሚሉት በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጊዜ ነው ከአስራ አምስት ወደ ሰላሳ ብር ምንዛሬ የሆነው አይደለ። ያን ጊዜ ምንድን ነው ኤክስፖርት ለማበረታታት ነው በአክቸዋል። ይህንን ለማሰላሰሉ ግን ቀድሞ መደላደሉ ስላልተሰራ ወደ ፖሊሲ በመወጅ ብቻ የምታመጣው ነገር የለም። ፌር ኮምፒቲሽን መስራት በሚችል ሰው መሬቱን፣ ቴክኒኩን እና ቢሮክራሲውን መቀነስ ሲመሳሰለው ሰላሙን ማረጋጋት የዲሞክራሲና ነጻነት ስሜታን መስቀር እንደዚህ ላይ ግን ሳይሰራ ቀጥታ ከአስራ አምስት ብር ሰላሳ ብር ገባ። ግን ጥራዎች ለወዳጅ ግሽበት ዳርጎም ይኸው መቆሚያ ቶ ነው። ተመሳሳይ ነገር ነው የሚመጣው አሁን ብዬ ነው ምሰገው። የማክሮ ኢኮኖሚ ማሻሻያውን በበጎ የሚያዩት አቶ ይርጋ ተስፋዬ በሀገሪቱ ውስጥ የሚታይ ለውጥ እንዲያመጣ ከተፈለገ ግን እርምጃው በአቅርቦት በኩል ያሉትን ችግሮች መፍታት ላይ ሊያተኩር ይገባዋል ይላሉ። ሰፕላይ ሳይዱ ነው ትልቁ የኛ ችግር ሆኖ የቆየው። የመሰረታዊ የሆነ የምግብ አቅርቦት ብታይ የግብርና ምርታ ምርታማነታችን የዛሬ አስር አመት ሀያ አመት ወደኋላ ብትሄድ አሁን ከነበረው ብዙም የሚለያይ የሚራራ ሀገር ነበር። ገበሬዎች እርሻን እንደ ቢዝነስ ያዩታል ብዬ አላስብም። ስለዚህ ይሄ አሁን የምናደርገው የማክሮ ኢኮኖሚ ማሻሻያ በመሰረታዊነት የእርሻን ምርታማነት ማሻሻል ከቻለ ሀገር ውስጥ ያሉ የማምረቻ ኢንዱስትሪዎች፣ በተለይ ኢምፖርት ሰብስቲቱት የሚያደርጉ ፋብሪካዎች ላይ ፎከስ ተደርጎ ምርታማነታቸው በጣም ማደግ እና ከውጭ የሚመጡ ነገሮችን መገዳደር መቻል፣ መቋቋም መቻል፣ መጨረሻ ላይ ማስቀረት መቻል አለባቸው። ግብርናው ለኢኮኖሚው ትልቁን ድርሻ የሚያበረክት ዘርፍ ቢሆንም እስካሁን ግን በቂ ትኩረት እንዳልተሰጠው ይናገራሉ። በየአመቱ ለግብርና ዘርፍ የሚሰጠ የብድር መጠን ባንኮች በጠቅላላ ከሚያበድሩት አመታዊ የብድር መጠን ከአምስት ፐርሰንት ዘሎ ይሄ በጣም ትልቅ እንትን ነው። በዚህ ካፒታል ነው ወይ ግብርና እንዲያድግ የምንጠብቀው? ፋይናንስ አቅርቦቱ ትንሽ በሆነበት ግብርና አድጎ ይህንን በሚገርም ሁኔታ እያደገ ያለውን የሕዝብ ቁጥር ፍላጎት ያሞላል ብሎ መጠበቅ ትንሽ የዋህነት ይሆናል እና ለዛ ነው የግብርና አቅርቦቱ ላይ ሲሪየስሊ መሰራት አለበት የምለው ማለት ነው። አቶ ሸዋ ፈራውም በኢትዮጵያ የግብርናው ዘርፍ በሚፈለገው ደረጃ አልተደገፈም በሚለው ሀሳብ ይስማማሉ። እናም ይኸው የማክሮ ኢኮኖሚ ማሻሻያ ውጤት እንዲያመጣ መንግሥት ግብርናውን ማነቃቃት እንደሚገባው ነው የሚመክሩት። ወደ ሰላሳ አምስት ቢሊዮን አካባቢ በኮሪዶር ልማት ተወስኖ ተሰርተዋል። እንደገና ደግሞ ኢንቨስትመንቱ እንደሚቀጥል ይነገራል። ለምሳሌ ግን ደግሞ እዚህ ጋር ገበሬው ገበሬ ከሚያስ ይልቅ አነስተኛ ማሽነሪዎች፣ በእጅ የሚሰሩ አነስተኛ ማሽነሪዎች፣ ኮስታቸው አነስተኛ የሆኑ ለብድር በረዥም ጊዜ ብድር እንኳን ብንሰጠው የሚለፋበትን ጉልበት እና ጊዜ እንቆጥብለታለን። እንቆጥብለት ብዙ የመስራት ምስላለሁ። በዛ የማሽን ብዙ ይሰራል። የፋይናንስ ባለሙያው አቶ ይርጋ የማክሮ ኢኮኖሚ ማሻሻያው እንዲሳካ መሟላት አለበት የሚሉት ሌላው ቅድመ ሁኔታ የብድር አቅርቦት ነው። የተመረጡ ዘርፎች በብድር አቅርቦት ሊደገፉ ይገባል ሲሉም ይመክራሉ። አጠቃላይ ትልልቅ ፕሮጀክቶች ለሚሰሩ ማኒፋክቸሪንግ ላይ ላሉ መመረሻ ውስጥ ለሚገቡ ሰዎች የገንዘብ አቅርቦት የባንክ ብድር ከባንኮች እያገኙ ባለመሆኑ ማምረት ካልቻሉ ወደ ኢኮኖሚ የሚያቀርቡት የምርት አቅርቦት እየቀነሰ ይመጣልና ተመልሰው ሌላ የዋጋ ግሽበት ውስጥ እንዳንገባ ትንሽ በደንብ ማሰብ ያስፈልጋል። ሁለቱም ባለሙያዎች በሁለት ሺህ አስራ ሰባት ዓመተ ምህረት አሁን ያለው የሀገር ውስጥ ግጭትና ጦርነት ካልቆመ ኢኮኖሚው ሊሻሻል አይችልም የሚል እምነት አላቸው። አቶ ሸዋን ግዛው ግጭትና ጦርነት ከቀጠለ ለጦርነት የሚወጣው ወጪ ይጨምራል። ይህ ማለት ደግሞ ለመሰረታዊ ፍጆታዎች ሊውል የነበረን ሀብት ይቀንሳል ይላሉ። በሀገር ውስጥ ደግሞ ያለው የመሰረታዊ ፍጆታ እቃዎችን እንደዚሁ ይጨምራሉ። ለምን ምርትና አገልግሎት እንዲዳረስ ለዛ ኢንቨስት ሊደረግ የሚችል ሀብት አይኖርም። ጦርነቱ ይካፈለዋል ማለት ነው። ሁለተኛ ነገር ደግሞ ምርትና አገልግሎት ከቦታ ቦታ የመንቀሳቀሱ ነገር ከቀድሞው ሊብስም ይችላል ማለት ነው። ምርትና አገልግሎት ሞቢሊቲው ከቀነሰ ምንድን ነው ሊሆን የሚችለው? ሰዎች በአንድ አካባቢ ያገኟትን ምርት ለመኖር ሲሉ በከፍተኛ ዋጋ ይሻሟታል ማለት ነው። ጥቂት ምርትን በከፍተኛ ዋጋ እንሻማታል። ፖለቲካል ሶሉሽኖች ካልተፈጠሩ የተሻለ ነገር ይመጣል ብዬ ለማሰብ ያስቸግረኛል። ሰላምና ኢኮኖሚ የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው የሚሉት አቶ ይርጋም በበኩላቸው ምንም አይነት ፖሊሲና የማሻሻያ ለውጥ ቢደረግ ግጭትና ጦርነት በቀጠለበት አውድ ውጤት ሊኖር አይችልም ነው የሚሉት። ሀገሪቱ ሰላም ሆነ፣ ገበሬው ማምረት፣ ሰራተኛው መስራት፣ ተመረተው ምርት ከቦታ ቦታ መንቀሳቀስ ካልቻለ የትም አንደርሰም፣ ፖሊሲውን ሊያመጣ የሚችለውን ለውጥ ማየት አይቻልም። የኢትዮጵያ መንግስት የማክሮ ኢኮኖሚ ማሻሻያው የውጭ ኢንቨስትመንትንና የውጭ ምንዛሪን ለመሳብ የውጪ ንግድን ለማበረታታት የውጭ ብድርና እርዳታ ለማግኘትና በአጠቃላይ የምጣኔ ሀብት ዕድገት ለማምጣት ያግዛል ሲል በተለያዩ መግለጫዎቹ ገልጿል። መንግሥት የኢኮኖሚ ማሻሻያውን ተከትሎ ሊከሰቱ የሚችሉ አሉታዊ ተጽዕኖዎችን ለመቀነስ የሚያስችሉ እርምጃዎችን እንደሚወስድም አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ እየተላለፈላቸው የሚገኘው የሐሙስ ምሽት ዝግጅታችን እንደቀጠለ ነው። አሁን ደግሞ ቀደም ብዬ አስተዋወቂያችሁ፣ በኋላ ላይ እንመለስበታለን ወዳልኩት የኦሎምፒክ ኮሚቴ ወደ ተመለከተው ዘገባ አልፋለሁ። በኢትዮጵያ ኦሎምፒክ ኮሚቴና በአምስት የኮሚቴው አመራሮች ላይ ከፓሪስ ኦሎምፒክ ጋር በተገናኘ የህገ ወጥ የሰዎች ዝውውር ክስ መስርተናል ሲሉ ጠበቆች ተናግረዋል። ከከሳሽ ጠበቆች መካከል አንዱ የሆኑት ጠበቃና የሕግ አማካሪ ጳውሎስ ተሰማ በተከሳሾች ላይ ሌሎች ተጨማሪ ክሶችም እንደተመሠረቱ ለአሜሪካ ድምፅ ተናግረዋል። የክሱ ሂደት በመደበኛ ፍርድ ቤቶች መታየት እስኪጀምር ድረስ በኢትዮጵያ ኦሎምፒክ ኮሚቴ የተከፈቱ ባንክ አካውንቶች እንዳይንቀሳቀሱ፣ እንዲሁም በግንቦትና ሰኔ ወራት ጠቅላላ ጉባኤዎች የተላለፉ ውሳኔዎች እንዲታገዱ ተወስኗል ሲሉም አስረድተዋል። ከተከሳሾች በኩል አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ኬኔዲ አባተ በዚህ ጉዳይ ላይ ተጨማሪ ያለው በኋላ ላይ ምላሻቸውን እናካታለን። ምንድን ነው የሆነው? እንግዲህ በዚህ በኦሎምፒክ ኮሚቴ አሰራር ቅሬታ ያደረባቸው የኛ ደንበኞች ወደ እኛ መጥተው የጥብቅና አገልግሎት ጠይቀውናል። ከእነዚህ ውስጥ የተወሰኑ ፌዴሬሽኖች፣ የተመዘገቡ ፌዴሬሽኖች እና ታዋቂ ግለሰቡ ደግሞ ኃይሌ ገብረ ሥላሴ አትሌት ገዛኸኝ አበራ፣ ቦክስ ፌዴሬሽን እና ሌሎችም የፌዴሬሽን ብሔራዊ ፌዴሬሽኖች ቅሬታቸውን፣ ያላቸውን ማስረጃ እኛ ጋር ይዘው መጥተው የሕግ አገልግሎት ጠየቁን። ይሄ ደግሞ የስፖርት ጉዳይ ያው በባህሪው ለየት ያለ ስለሆነ ቀጥታ ወደ ማንጫለ ምክንያቱም የራሱ ጥናት ይፈልጋል ጥናት ማድረግ ጀመርን እና በተከታታይ ለሀያ ቀን ባደረግነው ጥናት እጅግ በጣም የሚገርሙ ማስረጃዎች እጃችን ገብተዋል። እነዚህ ማስረጃዎች ከክልል ድረስ ሰዎች እየመጡ የሰነድ ማስረጃ ይዘው ይመጣሉ፣ ምስክርነት ይሰጣሉ። ከምንፈልገው በላይ በቀኝ እስክንል ድረስ ማስረጃዎች ግብአት አግኝተናል። እነዚህ ማስረጃዎች ስለ እውነት ከሆነ እኛም ባደረግነው ጥናት፣ በመጡልን ማስረጃዎችም እጅግ በጣም ደንግጠናል። የዚህን ያህል የፋይናንስ እንቅስቃሴ አለው ብለን ማን ገምተንም አናውቅም። እኛ ኦሎምፒክ ስለዚህ እጅግ በጣም የሚገኘው ገንዘብ እጅግ በጣም ብዙ ነው። ከመንግስት ራሱ እስካሁን ከሁለት መቶ ሚሊዮን ብር በላይ ፈሰስ ተደርጎለታል። ይሄ ገንዘብ ያው ኦዲቱም አልተደረገም። እንዲሁም ደግሞ ከውጪ ከአኖካ፣ ከአዩሲ፣ ከአዲዳስ ካምፓኒ እጅግ በጣም ከፍተኛን ቁጥር ያለው በዶላር ገንዘብና በአይነት ደግሞ የስፖርት ትጥቆች በዚህ ሁኔታ እነዚህ ሁላ ኦዲት አላስደረገም ና እየተቋም ከዛ ባሻገር ደግሞ በአሰራሩ ብዙ ክፍተቶች አሉ። ተደረጉ የተባሉትን ምርጫዎችን ተከትሎ ይደረግ የነበረው ጠቅላላ ጉባኤ ተደረግ የነበረው ቤትላ ተላልፎ ውሳኔዎች ከዚህ ከዓለም አቀፍ ሕግም ከስፖርትን ደግሞ የሚያስተዳድረው የባህልና ስፖርት ሚኒስቴር ከሚያወጣቸው መመሪያም ራሱ ከኦሎምፒክ መታያ ደንብም የሚቀረኑ ሆነውን ያገኘናቸው እንግዲህ እነዚህን አቤቷችንን አጠናክረን ያው በህጉ መሰረት የመጀመሪያ ስልጣን ያለው የመዝጋቢው አካል ባህልና ስፖርት ሚኒስቴር ፍቃድ ፈጪ ፍቃድ ሰሩ የሚያድር ስልጣን ስላለው ወደዛ ነው። ይሄን ነውና ለባህልና ስፖርት ሚኒስቴር አስገባን አቤቷችንን ህግ በሰጠው ስልጣን መሰረት እርምጃ እንዲወስድ ማለት ነው። ባህልና ስፖርት ሚኒስቴር እግ ላለፉት አመታትም ከሙ በላይ እንደሆነበት ነው የገለጸልን። ነገር ግን አሁን ባለ ሁኔታ በህጉ መሰረት እርምጃ እንደሚወስድ ገልጾልን፣ ባስገባን አቤቷ መሰረት ብንጠብቅ ጠብቅ ምንም መልስ የለም። እንግዲህ ለባህል ስፖርት ሚኒስቴርም ይህንን ጊዜ ገደብ ሊሚት አድርገን ድጋሜ የጻፉን ደብዳቤ በዛ በሰጠነው ጊዜ ገደብ ውስጥ ምንም አይነት እንቅስቃሴም ሆነ ከዛ የሚወጣ መልስ አላገኘንም። በአካልም በጉዳዩ ላይ ለመወያየት ሚኒስትሯ ድረስ ሄደን ነበረ። ሚኒስትሯ በእንግዲህ ስራ ላይ ነኝ በሚል ሊያናገሩ ፈቃደኛ አልሆኑ። ከሚኒስትሯ ውጭ የስፖርት ዘርፍ የሚመለከተውን ክፍል ሰፊ ውይይት አድርገናል። ብዙ ነገሮችን ማስረጃ ሰጥተናል። ብዙ ውይይቶችን አድርገናል። ስለዚህ ስልጣን ያለው የመንግስት አካል እርምጃ ሊወስድ ስላልቻለ የመጀመሪያ ስልጣን ያለውን የመንግስት አካል ተከሳሽ ያርገናል በፌደራል ከፍተኛ ፍርድ ቤት ስለዚህ ዋና ዋናዎቹ ህገወጥ የሰዎች ዝውውር ብለውኛል ሌላውስ አሁን ስልጣንን አቢዩዝ አድርገው በህገወጥ መንገድ ያንቀሳቀሱትን ገንዘብ አለ ነው ሌላው ክስ አዎ ስልጣንን ተጠቅሞ ከውጭ ሀገር የመጣው ከመንግስት የፈሰስ የተደረገላቸው ከሁለት መቶ ሚሊዮን ብር የሚበልጥ ገንዘብ የተረከቡትን ገንዘብ ኦዲቃ ለመስ ተደረጋቸው ከመቼ ጀምሮ ማለት ነው ከቶኪዮ ኦሎምፒክ ጀምሮ ከቶኪዮ ኦሎምፒክ ጀምሮ እንዲሁም ደግሞ ከተለያዩ ገንዚ ከአይኦሲ ከአኖካ እና ከአዲዳስ በዶላር የገባላቸውን ገንዘብ እሱም ከበመቶ ሺ የሚቆጠር በሚሊዮን የሚቆጠር ዶላር ነው በድምሩ ያንንም ገንዘብ ኦዲት እንዲያስደርጉ። ምክንያቱም የባህልና ስፖርት ሚኒስቴር ኦዲት እንዲያስደርጉ በደብዳቤ ጠይቋቸው በተረጋገጠ ጊዜ ኦዲት ለማስደረግ ፈቃደኛ አልሆኑም። እንዲሁም ደግሞ የፌዴራል ዋና የኦዲት ዋና መስሪያ ቤትም ኦዲት ለማስደረግ ሄደው ፈቃደኛ ሳይሆኑ በመቅረቱ መመለሱን ማስረጃ አግኝተናል። ስለዚህ በፍርድ ቤት ተገዶ ኦዲት እንዲያስደርግ ለመጣው ጉለት ደግሞ ኃላፊ ናቸው እንዲባሉ እና የተደረጉ የተባሉ ጠቅላላ ጉባኤዎች እና ደም መሻሻል እነሱም ጭምር ነው እንዲሻሩ ውድቅ እንዲደረጉ ክስ የቀረበው ክሳችን ተጀመረ እንጂ አልከሆኑ ገና አሁን ምርመራ ሂደቱ እየሰፋ ስለሆነ ተጨማሪ ተከሳቾችም ልንጨምር እንችላለን፣ ተጨማሪ ማስረጃም ልናቀርብ እንችላለን። እየሰፋ የሚሄድ ጉዳይ ነው የሚሆነው እና እንግዲህ ለዛሬ ያለው ይሄ ነው። አድማጮቻችን ቀደም ሲል የተከታተላችሁት ከከሳሾች ጠበቆች መካከል አንዱ የሆኑት ጠበቃና የሕግ አማካሪ ጳውሎስ ተሰማ ከባልደረባዬ ኬኔዲ አባተ ጋር ያደረጉትን ምልልስ ነው። በዚህ ጉዳይ ላይ አሁን ወደደረሰን ደግሞ የኦሎምፒክ ኮሚቴው ምላሽ እናልፋለን። ፕሬዚዳንቱን ጭምር በግል ወደ ተከሰሱበት የኢትዮጵያ ኦሎምፒክ ኮሚቴ ምላሽ ስናልፍ ባልደረባችን ኤቢሳ ነገሳ አነጋግሯቸዋል። ምላሻቸውንም በዚህ መልኩ ሰጥተዋል። ሁማን ትራፊኪንግ ላይ ክስ ቀርቦባቸዋል። በተለይ የኦሎምፒክ ኮሚቴውን እና እንደዚሁም ደግሞ አንዳንድ አመራሮች እርስንም ጨምሮ፣ ስለዚህ ጉዳይ ምን ይላሉ? እርስ በጣም አስቀኝ ነገር ነው። በእውነት በጣም አዝናለሁ። አንደኛ የኢትዮጵያ ኦሎምፒክ ኮሚቴ በታሪኩም የሁማን ትራፊኪንግ ላይ ገብቶም አያውቅም። በኛ ዘመን እስከ ፓሪስ ኦሎምፒክ ድረስ ኃይሌ ከኛ ጋር ነው ዛሬ እንደዚህ የኢትዮጵያ ኦሎምፒክ ኮሚቴን በዚህ ደረጃ የሚያዋርደው የሚያሳንሰው አካቶ እንደዚህ ያሳደገውን ቤት ዝቅ አድርጎ ማን ትራፊክ ትራፊኪንግ ላይ የኢትዮጵያ ኦሎምፒክ ኮሚቴ ይሰራል ብሎ መክሰሱም ማውራቱም ማስወራቱን ለራሱ ለኃይሌ ነው ፍረቱ፣ ለማንም አይደለም። በእውነት በጣም አዝነንበታል። የከሰሰው ክስ ምንም አይደለም። ምርጫ ትክክል አይደለም ትክክል ነው ይሄ ምንም አይደለም። ህግ የሚፈታው ጉዳይ ነው። የኢትዮጵያ ኦሎምፒክ ኮሚቴ ሂሳቡ ወዴት ይደረገ የሚለው ምንም ችግር የለውም። ግን ይሄ ሁሉ ይህም ቢሆን የተከበረው ፍርድ ቤት ደው የውሸት ቃለ መሃላ በኃይሌ ደረጃ አቅርቦ ለልጅ ለትውልድ የሚተላለፍ ስሙን ይዞ የሚያልፍ ነገር አቅርቦ ለተከበረ ፍርድ ቤት ማሳሳቱ የስፖርት ጉዳይ በኢትዮጵያ ኦሎምፒክ ኮሚቴ መተዳደሪያ ደንብ አንቀጽ ሰላሳ ስምንት መሰረት ወደ መደበኛ ፍርድ ቤት እንደማሄድ እያወቀ አብሮ ያጸደቀውን እንደም ያንን ፍርድ ቤቱን አሳስቶ ሶስተኛ ወገን ኢንትረስት ያለበትን ፍርድ ቤቱ በሌለው ስልጣን ገብቶ እንዲሰራ ነው። ይሄን ነገር ያደረገው በእጅግ እናዝናለን። ኃይሌ በዚህ ደረጃ አልጠበቅ ነው። አድማጮቻችን አሁን ደግሞ የሰማችኋቸው የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብል ወልደ ጊዮርጊስ ለባልደረባዬ ቢሳ ነገሰ የሰጡትን ምላሽ እየተመለከተ ነው። በዚህ ጉዳይ ላይ የአሜሪካ ድምፅ በቀጣይ ቀናትም ተደጋጋሚ ዘገባዎችን ወደ እናንተ እንደሚያደርስ ከወዲሁ አስቀድሜ ልጠቁማቸው ወዳለሁ። በዚሁ ወደ ቀጣዩ ልዩ ዘገባችን እናልፋለን። የኢትዮጵያ ሴቶች ብሔራዊ እግር ኳስ ብሔራዊ ቡድን አንበር ሎዛ በራ ባለፈው ሳምንት የእግር ኳስ ተጫዋችነት ፊርማን በዋሽንግተን ዲሲ ለሚገኘው ዲሲ ፓወር ኤፍሲ ያኑራለች። ለሁለት ዓመት የሚቆይ ኮንትራትም ሎዛ በራን በሰሜን አሜሪካ የመጀመሪያ ኢትዮጵያዊ ፕሮፌሽናል ተጫዋች አድርጓታል። ይህም በተመለከተም የአሜሪካ ድምፅ ሎዛ በራን እዚህ ስቱዲዮ በመጋበዝ በዚህ ጉዳይ ላይ ቆይታ አድርጓል። እንድትከታተሉ ትጋብዛለሁ። ሰላም ጤና ይስጥልን አድማጮቻችንና ና ተመልካቾቻችን የምንገኘው ዋሽንግተን ዲሲ የሚገኘ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ ነው። እዚህ የጋበዝኳት ደግሞ የኢትዮጵያ ብሔራዊ ቡድን የሴቶች እግር ኳስ ብሔራዊ ቡድኑ አንበል የሆነችው ሎዛ በራን ነው። ሎዛ በራ ወደዚህ ወደ አሜሪካ በመምጣት ከሰሞኑ በሰሜን አሜሪካ የመጀመሪያ ኢትዮጵያ የሚያደርጋትን ፊርማዋን እዚህ ዋሽንግተን ዲሲ ለሚገኘው ዲሲ ፓወር ኤፍሲ አኑራለች። በዚህም በሰሜን አሜሪካ የመጀመሪያ ኢትዮጵያዊት ያደርጋታል። በዚህ ጉዳይ ና ባዮች የእግር ኳስ ህይወቷ ላይ የምናወራን የሚሆነው ከእሷ ጋር ቆይታ የምናደርግን የሚሆነው እናንተ ማብራችሁ እንድትቆዩ ጋብዛለሁ። ሎዛ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አሜሪካ ከመጣሽ ስንት ጊዜ ሆነሽ? አሁን ስምንት ወር። ስምንት ወር ሆነሽ፣ እና ለመድሽ? አሁንማ ለመድ፣ በደንብ አሁን ለምጃለሁ። ቀጥታ ወደ ተለመዱ ቃለ መጠይቆች ከመግባት በፊት እዚህ ያለውን እንዴት ነው ለመድሽ? የሚለውን ለማንሳት ፈልጌ ነው። እስኪ ሎዛ የታደገች የተወለደች የሚለው ስለ አስተዳደግሽ እናውራ እስኪ። እንግዲህ ያው እኔ ተወልጄ ያደግኩት በከምባታ ጠምባሮ ዞን ዱራሜ ከተማ ነው። ዱራሜ እንግዲህ የዞኑ ዋና መቀመጫ ነች። በጣም ትንሽዬ ከተማ ነች። እዛ ነው ተወልጄ ያደግኩት። እንግዲህ እስከ አስረኛ ክፍል እዛ ተምሬያለሁኝ። በልጅነት ያው ኳስንም እየተጫወትኩ ከዛ በኋላ የመጀመሪያ ኮንትራቴ ናዋሳ ከነማሳገኝ እንግዲህ ወደ ዋሳ ገባው ማለት ነው። የመጀመሪያ የእግር ኳስ የእግር ኳስ ህይወቴ ማለት ነው እና ያው ሁል ድራሜ ነው ተወልጄ ያደግኩት። በስንት አመትሽ ነው ኳስ መጫወት የጀመርሽ? እንዴት ወደ ኳስ ፍላጎቱ እንዴት አደረብሽ? ወደዛ እዛ አካባቢ በጣም ብዙ አሉ አሉ፣ ግን ያው ወንዶች ናቸው የሚጫወቱት በብዛት እና ማን የተለመደ አይደለም ሴት እግር ኳስን መጫወት። ከኔ በፊት የሚጫወቱ አሉ ግን ያን ያክል ተቀባይነት የለውም። ሲቀጥል እኔ እድሜንም አላውቀውም። በእርግጥ ስንት እድሜ ላይ ጀመርኩኝ ምናምን የሚለውን ምናልባት ስድስት አምስት አላቆም ሰባት አመቴ ላይ ምንም ግን ራሴን ሳውቀው ያው ከወንዶች ጋር እዛ እኛ ሰፈር ሌሊሶ ሜዳ የሚባል አለ እዛ ሜዳ ላይ ነው ራሴን ያገኘሁት ተጽዕኖም ያደረገብኝ እሱ ሜዳ ነው ብዬ ነው ማስበው። ምክንያቱም ከቤታችን ፊት ለፊት ስለሆነ በቃ ከቤት ስወጣ ሜዳው ነው ማገኘው፣ ና እሱ ነው በጣም ወደ እግር ኳስ እንድገባ ተጽዕኖ ያደረገ። በአገር ውስጥ ያሉ ሊጎች ላይ መጫወቱን ሁኔታ እንዴት መጣ? ያው እሱን ተከትሎ ነው። ብሔራዊ ቡድን ላይ ያለሽ ተሳትፎ የሚኖረው ነው እንዴት መጣ? እግር ኳስ ፌዴሬሽኑ ባስቀመጠው ግዳጅ መሰረት ሁሉም ክለቦች በወንዶቹ ያሉት የሴቶች ክለብ ማቋቋም አለባቸው በሚል ሁሉም ቡድን እያቋቋመ ነበረ። ከዛ ሀዋሳ ከነማም በዛ አማካኝነት ስለሚያቋቁም እዛ የነበርነውን ልጆች እየጠየቀ ነበረ ወደ ክለቡ እንድንገባ። ሀዋሳ ከነማ ለሁለት አመት ለመጫወት ወሰንኩ ማለት ነው እና በዛው ሁለት አመት ቆየው ማለት ነውና ያ ነው የፕሮፌሽናል እግር ኳስ ጅማሬ የነበረው የሀገር ውስጥ ሊጎች ላይ። ከዛ በኋላ ደደቢት አመራው። አራት አመት ደደቢት ተጫወትኩ። ከዛ በኋላ በሀገር ውስጥ ለአዳማ ግማሽ አመት ተጫዋች ያለው። ከዛ ውጭ ለንግድ ባንክ ደግሞ ሶስት አመት ከግማሽ ተጫዎች ያለው። በሀገር ውስጥ ግን ሀዋሳ ከነማ ከገባው በኋላ ሁለት ሺ አምስት በኢትዮጵያ የመጀመሪያ እንግዲህ የብሔረ ቡድን ኦፊሻሊ ጥሬ አመት ነበረ። እስኪ አሁን ወደ አሜሪካ እድሉን እናውራ ና። የአሜሪካ እድሉ እንዴት መጣ? እንዴት ወደዚህ ዲሲፓወር የምትቀላቀኝበት እድል ሊመጣ ቻለን? ሁሌም ህልሜ ትልቅ ነው እና ደግሞ ከኢትዮጵያ ወጥቶ በመጫወት ሌሎችም ልጆች ይህንን እድል እንዲያገኙ እና ደግሞ ወጥቶ መጫወት እንደሚቻል ለማሳየትም ጭምር ሁል ጊዜ የተጋ ነበረ ስዊድን ነበርኩኝ ከዛ በኋላ ተመለሱ ማልታም ነበርኩኝ ከዛ በኋላ ተመለሱ ግን በነዛ ሁሉ መንገዶች ውስጥ ሰዎችን ማናገር ወኪሎችን ማናገር እድሎችን መፈለግ አልቆመም ነበረ ስለዚህ ያን እያደረግኩ ያለ አንድ ፍጹም የሚባል ጓደኛ ነበረኝ። እሱን እንደ ሌሎችም ሰዎች ሳወራው አሜሪካ ሀገር ያለ መዝሙረ ዳዊት መኩሪያ የሚባል ሰው እንዳለ የፊፋ ማች ኤጀንት ነው እና እዚህ ሀገር ደግሞ አሰልጣኝ ነው። እሱን አገናኘኝ። ከሱ ጋር አወራን። ምክንያቱም መጀመሪያ አድሎ የመጣው በኤስፍኔ ነው። በዚህ መንገድ ውስጥ ከመጣው አይቀር ለምን ይህንን እድል አልሞክርም ብዬ ከእሱ ጋር ስናወራ ወደ ስድስት ወር ያክል አወራን። ከዛ ቲሞች ትሪያውት ሲያወጡ በማየት የሙከራ ጊዜያቸው ማለት አዎ የሙከራ ጊዜያቸውን በማየት እና ደግሞ እሱም በኮችንግ ውስጥ ያለ ሰው ስለሆነ የፊፋም ደግሞ ማች ኤጀንት ስለሆነ ብዙ እንትኖች አሉት፣ ኮንታክቶች አሉት። ያንን አመቻቸልኝ። ወደ ሶስት ቦታ ነበር ያመቻቸልኝ አንዱ ማያሚ አንዱ ደግሞ ፍሎሪዳ ማ ነው ኦርላንዶ ማለት ነው፣ ፍሎሪዳ ውስጥ አንዱ ደግሞ ኒውዮርክ ነበረ። በዚህ በሜጀር ሶከር ሊግ ውስጥ ክለቦቻቸው ተሳትፎ ያላቸው ማለት ነው። እነዚህ ሳይሆን ይሄ ከዋናው ቀጥሎ ያሉት ሊግ ላይ ማለት ነው። ከዛ እሱን አደር ምንድን ሬጅስተር አረገኝ። ተሳትፌ መጣው እነሱን ጥሩ ተሞክሮ ነበረኝ እዛም ትራያቱ ላይ ከዛ የነሱን ውጤት እየተጠባበኩኝ የኒውዮርኩን ብቻ ነው ያልሄድኩት። ከዛ በመሃል የዚህ የመጀመሪያ የተቀላቀልኩበት የቨርጂኒያ ማራው ደርስ ቲም ትራያውት አገኘን ማለት ነው። ከዛ ዛ ሄድኩኝ ትራያውቱን ሳደርግ ቡድኑ ተቀበለኝ ማለት ነው። እዚህ ቡድን ላይ ሰመር ላይ ውድድሮች ነበሩ። ከዛ በዛ ውድድር በ11 ጨዋታ አስር ጎል አስቆጠርኩ። ከዛ ሰባት አሲስት አደረኩኝ ማለት ነው፣ እና በዚህ ውድድር ላይ ነው ያዩኝ የዲሲ ፓወር ኮቾች ማለት ነው። ይሄንን ደግሞ እንዲያዩ ሪኮመንድ ያደረገችው የእኛ ዋና አሰልጣኝ ናት። አሰልጣኝ ጄን ትባላለች፣ የቨርጂኒያ ማራው ደርስ ዋና አሰልጣኝ ማለት ነው። እና እሷ ናት ለዲሲ ፓወር አሰልጣኞች ሪኮመንድ ያደረገችው ማለት ነው። እና ከእኛ ቲም አራት ልጆች ሪኮመንድ ተደረግን ከአራታችን ሁለት ተወሰድን ማለት ነው ለዲሲ ፓወር። እና ጨዋታችንን መጥተው አይተው ነበረ የዲሲ ፓወር። እና እዚህ ሊግ ላይ በተለይ ፕሮፌሽናል ቲሞች እዚህ ሊግ ላይ ፓዝዌይ ስለሆነ እየመጡ ልጆችን ያያሉ፣ ይመለምላሉ፣ እና ለቲማቸው ልጆችን ያስፈርማሉና በዛ አጋጣሚ እኔም ታየው እንደዛ ሆኜ ነው ወደ ዲሲ ፓወር የገባሁት። ከመግባቴ በፊት እንደዚሁ በተመሳሳይ ትራያውት ተሰጠኝ አዩኝ። ከዛ በኋላ ያው በኋላ ላይ እንግዲህ ወደ ቡድኑ እንድቀላቀል ሆንኩ ማለት ነው። ከሶስት ቀን በፊት የፊርማ ስነ ስርዓታችሁ እየተመለከትኩ ነበርና ምን ስሜት ፈጠረብሽ? የመጀመሪያው በሰሜን አሜሪካ አንቺ መጀመሪያ እንደሆንሽን ማቀው በዚህ ደረጃ የፕሮፌሽናል ጨዋታን ለመጫወት ፊርማሽን ያኖርሽውና ስምምነቱም ከሶስት ቀን በፊት ሲካሄድ ምን ተሰማሽ? ምን ያክል የምን ያክል ጊዜ ነው ስ ፊርማ ያኖራችሁት ስምምነታችሁ? ሚገርምህ እንግዲህ በጣም ደስ ያለኝ እውነት ለመናገር ምክንያቱም ገና ሀዋሳ ከነማ ጅማሬ ላይ እያለሁኝ ለጓደኞቼ እላቸው ነበር እኔ የመጀመሪያዋ በኢትዮጵያ ሴት ፕሮፌሽናል ተጫዋች እሆናለሁ እላቸው ነበር፣ እና በዛ ጊዜ ማንም ሰው አያምንም፣ ማንም ሰው አያምንም። እኔ ግን ውስጤ ያንን ስለሚናፍቅ እና ህልሜ ያ ስለነበረ ሁሌ እምናገር ነበረ። እና በተለያዩ ኢትዮጵያ ውስጥ በተለያዩ ሚዲያዎች ተናግሬ ያለው ለሰዎችም ሳወራ እንደዛ ነው ማወራ የነበረው እና ያ ቅጽበት ነው አእምሮ ላይ መጣ የዛ ሰዓት ላይ እና በጣም በብዙ ስገረም ነበረ እግዚአብሔር ደግሞ ለዛ ስላደረሰኝ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። በዛ ቅጥበት ያነበረ ትዝ ያለኝ በጣም ነው ደስ ያለኝ በዛ ሁኔታ ያውም እንግዲህ የዲኤምቪን የሚወክል ትልቅ ክለብ ነው የዋና የአሜሪካ እንግዲህ ዋና ከተማ ላይ መጮት የምችልበትን እድል አግኝቻለሁ። እና ደግሞ ከቲሙ ጋር ያለኝ ኮንትራት እንግዲህ የሁለት ዓመት ኮንትራት ነው። በተለይ ደግሞ ጥሩም የሆነው እዚህ ዲኤምቪ ላይ እንግዲህ እንደምታውቀው በጣም ብዙ የኢትዮጵያ ሕዝብ አለ። ብዙ ሀበሻ ኮሚኒቲ አለ። ስሜቱ በጣም ትልቅ ነው። ምክንያቱም እዚህ ክለብ ላይ መጫወት ብቻ ሳይሆን ከዛ ጀርባ ኢትዮጵያን ሪፕሬዘንት ማድረግ አለ። ኢትዮጵያውያኖች ደግሞ መጥተው እኔን ሰፖርት ሲያደርጉ ከጎኔ ሲሆኑ ጨዋታዬን ሲመለከቱ ምናምን ያለው ነገር እጅግ በጣም ትልቅ ነው ስሜቱ። እንደገና ደግሞ እዚህ ተወልደው ያደጉ የኢትዮጵያ ልጆች ምን ያህል ኢንስፓየር እንደሚሆኑ ህልማቸውን ለመኖር ምን ያህል እንደሚተጉ ለዛ ራሱ ምሳሌ መሆን በጣም ያ ሁሉ ነው አእምሮ ውስጥ የነበረው እና እጅግ ትልቅ ሰክሰስ ነው ብዬ ነው ማስበው ከዚህ ቲም ጋር እንግዲህ በእነዚህ ሁለት አመታት የተሻለ ስራ ሰርተን ዋንጫዎችን አሸንፈን እኔም ደግሞ ብዙ ጎሎችን በማስቆጠር የበኩሌን ድርሻ ለመወጣት ነው። ፍያውን በተመለከተ ስምምነታችሁን እዛ ላይ ማግኘት አልቻልኩኝም። ምናልባት እሱ መናገር የሚቻል ከሆነ ስታነች ልኛለች። ግን አንዱ ማንሳት የፈለግኩት አሁን ልምድ ጀምረሻል፣ እነሱ ጋር አብረሽ እየሰራሽ ነው። ከሶስት ቀን በኋላ ደግሞ የመጀመሪያ ጨዋታችሁ ታደርጋችሁ ይጠበቃል፣ ውድድር አላችሁ። ምን ያክል ነው ጉጉቱ? እንዴት ነው ያው ጉጉቱ በእርግጥ ሲዝን ጀምሯል። ሲዝን የጀመረው እንግዲህ ኦገስት 17 ነው። ስለዚህ እስካሁን ሶስት ጨዋታዎችን አድርገናል። ከሶስቱ ጨዋታ እኔ ባለፈው ቅዳሜ ቀን ዳላስ ትሪኒቲ ከሚባለው ቲም ጋር ዳላስ ላይ፣ ቴክሳስ ላይ የነበረ ጨዋታ አድርጊ ያለው የተወሰነ ደቂቃ የተወሰነ ደቂቃ ተቀይሬ ገብቼ የተጫወቻለሁ። ከሶስት ቀን በኋላ ምታደርጊ ነበር የመጀመሪያ መሰለኝ እና የመጀመሪያ ግን አሁን ፍራይዴ በሴፕቴምበር 13 የመጀመሪያ የእኛ የሜዳችን ጨዋታ አለ። እና እሱን ነው ስናስተዋውቅ የነበረው፣ ለሰዎቹም የፊርማ ስነ ስርዓቱ ቀንም ስንናገር የነበረው እሱን ነው። የሲዝኑ የመጀመሪያ እንግዲህ በሜዳችን ላይ አውዲ ፊልድ ላይ የመጀመሪያ ጨዋታ እናደርጋለን እና እሱን ነው ስንነግር የነበረው። እና እንግዲህ ብዙ ኢትዮጵያውያን እንደሚመጡ ደጋፊዎች ብዙ የኢትዮጵያ እንደሚመጡ በማሰብ በጉጉት እንግዲህ እየጠበቅን ነው። ስለዚህ አሁን በቀጣይ የአሜሪካ ሁለት ዓመት ቆይታሽ አንቺ ባጥቂነት የምትጫዋቸው አሁን በዚህ የሚኖርሽ አስተዋጽኦ በዚህ ውስጥ የተለየ ክህሎቶችን በማሳየት አሁንም ተጨማሪ ትኩረት የምትገኝባቸው ሁኔታዎች ከመፍጠር አንጻር ቀጣይ ህልሞችሽ ምንድን ናቸው የሚለውን ምን ያህል ስኬታማ ሆናሉ ብለሽ ታስቢያለሽ? እንግዲህ ከዚህ ቡድን ጋር ስናወራ አሁን አንተ ያነሳሆንም ነገር ነው ያወራ ነው። በተለይ በዚህ ዓመት የመጀመሪያው ዓመት ላይ በሚኖረኝ ፐርፎርማንስ እና ደግሞ በማሳየው ብቃት ላይ በሚቀጥሉ አመት የተለያዩ ጥቅማጥቅሞች እና አሁን ካለው ደግሞ ከማገኘው ነገር ከፍ ያለ ያደገ ነገር በተጨማሪ እንደሚሆንም አግሪመንቱ ላይ አለ። ስለዚህ ክፍያው እያደገ የሚሄድ ነው እያደገ የሚሄድ ነው። በዚህ አመት በተለይ በማደርገው ነገር ማለት ነው። ሲቀጥል ከምንድን ነው በማስገባቱም በጎል በማስቆጠሩም እንደገና ደግሞ ቲሙ ውስጥ በመፍጠሩም ተጽዕኖ አንተ እንዳልከውም አሁን እንግዲህ እዚህ ሊግ ላይ በጣም ብዙ ቡድኖች አሉ። እኛ ሊግ ላይ አሁን የዩኤስኤል ሱፐር ሊግ ነው የሚባለው የእኛ የሴቶቹ ማለት ዲሲ ዩናይትድ ደግሞ ሜጀር ሊግ ሶከር ላይ የሚጫወተው ስለዚህ ዲሲ ዩናይትድ በወንዶቹ፣ ዲሲ ዩናይትድ ነው በሴቶቹ ነው ዲሲ ፓወር ስሙ ማለት ነው እና አሜሪካ አሁን ሁለት ሊግ ነው ያላት የሴቶች ፕሮፌሽናል ሊግ ትልልቅ ማለት ነው። ስለዚህ ኤን ደብሊው ኤስኤል የሚባል አለ እንደገና ደግሞ የእኛ ዩኤስኤል ሱፐር ሊግ የሚባል አለ ማለት ነው። ስለዚህ እዛ ላይ ነው የሚሳተፈው። ስምንት ቡድኖች አሉት በሚቀጥለው ዓመት ሌላ ስምንት ቡድን ይጨመራል። ስለዚህ ብዙ ተጫዋቾች የሚታዩበትና ተጫዋቾች የተሻለ ደግሞ የሚያገኙበት እድሎች ይፈጠራሉ እና እኔም እዚህ ቲም ውስጥ ባለኝ አቅም ከዚህ ቡድን ጋርም ወይ የተሻለ ነገር በማግኘት በሚቀጥሉ ዓመት የምቀጥልበት እንደገና ደግሞ ሌሎች ቡድኖችም ደግሞ የሚታይበት ትልቅ መድረክ ነው። ለእኔ ብቻም ሳይሆን ኢትዮጵያ ላሉ ለሴት እህቶቼም እግር ኳስን ለሚጫወቱ ከእኔ ጋር አብረውም ሲጫወቱ ለነበሩት አሁንም እንደገና በያንግ ለሆኑ ተጫዋቾች በጣም ትልቅ እድል የሚፈጥር ነው ብዬ ነው ማስበው። አይደለም አሁን እዚህ ፕሮፌሽናል ቡድኑ ላይ ገብቼ አይደለም። መጀመሪያ የነበርኩት የቨርጂኒያ ማራውደርስ ሰሚ ፕሮፌሽናል ቡድን ነው። እዛ እንኳን በነበረኝ ጥሩ አቅም የክለቡ ባለቤቶች አሰልጣኝ፣ ምን ያህል ስለ ኢትዮጵያ ሲያነሱ እንደነበር እኔ ነው የማውቀው። እኛ ሀገር ላይ ስላሉ ተጫዋቾች፣ ሌሎች ተጫዋቾች እንዴት ማግኘት እንደምንችል ስላለው ፖቴንሻል እግር ኳሱ እንዴት እንደሆነ ሁላ ይጠይቁን ነበር እና አሁን እዚኛው ደግሞ ፕሮፌሽናል ቡድን ላይ ስገባ በዚህ በትልቅ ሊግ ላይ ደግሞ መጫወት እንዴት ደግሞ ኢትዮጵያ ላይ ያሉትን የኔን ጓደኞች ሴት ተጫዋቾች በር እንደሚከፍት መንገድ እንደሚከፍት ማየት እንችላለን እና ትልቅ እድል ነው ብዬ ነው የማስበው። የመጨረሻ ላድርገውና የቀጣይ ጊዜ ህልም ያው ብሔራዊ ቡድንም አለ አንበለትም ተወራ አንችልሽ ወደዛ መሄድ መጫወተዋለ ግን ቀጣይ ህልሞችን በአጭሩ እሱን አንስተን እናጠነቅ። እንግዲህ እንዳልከውም በብሔራዊ ቡድን ከፊት ለፊታችን ጨዋታዎች ይኖራሉ ብዬ አስባለሁ። ሁሌም ቢሆን እንግዲህ የሀገርን ሪፕሬዘንት ማድረግ እጅግ በጣም የሁልጊዜ ህልም ነው። ህልሜንም አሁንም ደጋግሞ ደጋግሞ ሀገሬን በመወከል ማሳየት እፈልጋለሁ። እዚህም ደግሞ እንግዲህ ከዲሲ ፓወር ጋር በተሳካ አመት ኢትዮጵያንም ለማኩራት ከዲሲ ፓወርም ጋር ደግሞ ጥሩ የውድድር አመት ለማሳለፍ ነው የማስበው። እግዚአብሔርም ይረዳኛል ብዬ ነው የማምነው። በተለይ በዚህ መንገድ ውስጥ አሁን ምናልባት እዚህ ጋር ዲሲ ፓወር ስፈርም ከጀርባ የነበሩ እጅግ በጣም ብዙ ቻሌንጆች ነበሩ። እዚህ ጋር መድረስ የማልችል የመሰሉኝ ብዙ ቀናቶች አልፈዋል። እና በተለይ ያኔ ገና ሀዋሳ ከነማ ያለው ስናገር የነበረው ህልም ዛሬ ፍሬ አፍርቶ በዚህ ደረጃ ማየት ከጀርባው በጣም ብዙ ዋጋ መክፈሎች ነበሩ። ሴትነት አለ፣ ቤተሰብ አለመፍቀድ አለ እንደገና ደግሞ በተጫዋችም ቢሆን በአሰልጣኝ ተቀባይነት አለማግኘት አለ። አንዳንዴ ብዙ የምትወድቅበት የምትነሳበት መንገዶች አሉ እና ዛሬ ግን ይሄ ነገር ሆኖ በማየቴ እኔ ብቻ ሳይሆን ኢትዮጵያም በዚህ ታሪክ መጠራቱ ለእኔ እጅግ በጣም የሁል ጊዜ ህልሜ ነው እና በጣም ደስ ይለኛል። በዛ ከዛ ውጭ ደግሞ ህልሜ ህልም ማለት ሁል ጊዜም አላማ ሲኖር እንደገና ደግሞ ህልም ሲኖር ለዛ ነገር ስትተጋ ያንን ነገር ማድረግ እንደሚቻልም አንዱ ማሳያ ነው ብዬ ነው ማስበው። ምክንያቱም ህልም ነበረኝ፣ አላማ ነበረኝ። ለዛ ግን በብዙ መትጋት፣ ጠንክሮ መስራት፣ ዲስፕሊን መሆን በያለፍኩበት መንገድ ውስጥ ወደኋላ የሚጎትቱኝ ነገሮች ነበሩ፣ ግን ያንን ጥሶ መውጣት ይህንን አፍርቷል ብዬ ነው ማስ አመሰግናለሁ። ሎዛ በራ። አድማጮቻችን ከሎዛ በራ ጋር ነበር ቆይታ ያደረግኩት ሀሳቧን ያካፈለችን እናንተ አብራችሁ ስለነበራችሁ አመሰግናለሁ። ያስማሟየ ነው ነበርኩኝ ሌላ ጊዜ ደግሞ ሌሎች እንግዶች ላይ እያመጣን ወደ አሜሪካ ድምጽ ወደ እናንተ የሚያደርስ ነው የሚሆነው። አብራችሁ ስለነበራችሁ በጣም እናመሰግናለሁ። ሎዛ በራንም በጣም አመሰግናለሁ። መልካም ጊዜ እንዲሆን ላችሁ እመኛለሁ። እኔም በጣም አመሰግናለሁ። አድማጮቻችን ከሎዛ አበራ ጋር ያደረግነው ቃለ ምልልስ በማህበራዊ ትስስር ገጾቻችንና በዌብሳይታችን እንደምታገኙትም ከወዲሁ መጠቆም ፈልጋለሁ። ወደ መጨረሻው ዜና ሳልፍ የቡርኪና ፋሶን ጸጥታ ለመጠበቅ የገቡት ሩሲያውያን ቅጥር ወታደሮች በቅርቡ መውጣት ጀምረዋል። ከቡርኪናና የሚወጡትም በቅርቡ ዩክሬን የሩሲያ ግዛት ዘልቃ መሰንዝሯ ተከትሎ ሀገራቸውን ለመርዳት እንደሆነ የሚነገራል። ሄነሪ ዊልኪንሰን ያዘጋጁን ዘገባ ቆንጅታየት አቀርበዋለች። ታጣቂዎች ከጥቂት ቀናት በፊት ሰሜናዊ ቡርኪና ፋሶ የምትገኝ ከተማ ላይ ጥቃት አድርሰው ከ100 እስከ 300 የሚደርሱ ሰዎች እንደገደሉ ተነግረዋል። ከእስላማዊ መንግስትና ከአልቃይዳ ጋር ቁርኝት ባላቸው ቡድኖች በሳህል አካባቢ እጅግ ብዙ ሰዎች ከተገደሉባቸው ጥቃቶች አንዱ የሆነው ይህ ጥቃት የተከሰተው ድብ ብርጌድ ተብለው የሚጠሩት የሩሲያ ቅጥር ወታደሮች በከፊል እንደሚወጡ ባስታወቁበት በዚያው ሳምንት ውስጥ ነው። ከቡርኪና ለመውጣት የወሰኑት ዩክሬን የሩሲያ ክርስክ ግዛት ውስጥ ዘልቃ መግባቷን ተከትሎ ሀገራቸውን ለመርዳት መሆኑን ተናግረዋል። አንድ ተንታኝ ለቪኦኤ ሲናገሩ ታዲያ ሩሲያውያኑ ቅጥር ወታደሮች ለቡርኪና ፋሶ ወታደራዊ መሪ ሻምበል ኢብራሂም ትራኦሬ ና ለመንግስት ባለስልጣናት የግል ደህንነት ጥበቃ ላይ ሲረዱ የከረሙ መሆናቸውን ገልጸዋል። ይህንን ያሉት ተንታኙ ማማዶ ቦዲያን በስቶክሆልሙ የዓለም አቀፍ ሰላም ምርምር ተቋም አጥኚ ናቸው። የቅጥር ተዋጊዎቹ መውጣት የቡርኪና ባለስልጣናቱ ደህንነት ጉዳይ እንዴት ሊሆን ነው የሚል ብዙ ጥያቄ የሚያስከትል ነው። እንደሚታወቀው ባለስልጣናቱ ብዙ ፈታኝ ሁኔታ የተጠቀነባቸው ናቸው። የቡርኪና ፋሶ ባለስልጣናት እንደሚሉት ወታደራዊው መሪ ሻምበል ትራኦሬ ካለፈው አመት መስከረም ወር ወዲህ ሁለት ጊዜ የመፈንቅለ መንግስት ሙከራ ተደርጎባቸው አክሽፈዋል። ሻምበሉ ራሳቸውም እንደ አውሮፓውያን የዘመን አቆጣጠር በ2022 ዓመተ ምህረት መፈንቅለ መንግስት አካሂደው ነው በትረ ስልጣኑን የጨበጡት። እሳቸው የገለበጡት የፊተኛውን ሁንታ ታዲያ ሀገሪቱ የእስልምና አክራሪ ነውጠኞች ላይ በምታካሂደው ጦርነት ምንም ስኬት አላስገኙላትም ብለው ወንጅለዋል። ቡርኪናፋሶ ድምጻችን የአሜሪካ ድምጽ የሐሙስ ምሽት ዝግጅታችን ይህን ይመስል ነበር። አብራችሁ ስለነበራችሁ እናመሰግናለን። በመስተንግዶ አስመማየኑ አብሬያችሁ ነበርኩኝ። የስቱዲዮ ቅንብሩን ስመራልን የቆየው ንጉሴ ታምሬ ነበር። የፕሮግራሙ ዋና አዘጋጅ አሉላክ ከበደ ነበር። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሆንላችሁ።